ግጭቱ ከኦሮሚያ ክልል የሰሜን አቅጣጫ ተነስቶ በምስራቅ በኩል አድርጎ እስከ ደቡብ ሞያሌም ድረስ የሚዘልቅ ነው። በሁለቱ ክልሎች መካከል በተደጋጋሚ የሚቀሰቀሰውን የድንበር አካባቢዎች ይገባኛል ግጭት ለመግታት ባለፈው ነሐሴ ወር በሁለቱ ክልሎች ባለስልጣናት መካከል ስምምነት ቢፈጽምም ግጭቱ ከመርገብ ይልቅ እያየለ በመሄድ ባለፉት ሁለት ሳምንታት ብቻ ከሰላሳ የሚልቁ ንጹሐን በግጭቱ ሳቢያ መገደላቸውን ዘገባዎች አመልክተዋል። በየጊዜው በሚከሰተው ግጭት ዋነኛ ተጠያቂ ተደርጎ የሚጠቀሰው የሶማሌ ክልሉ የልዩ ፖሊስ ኃይል ነው። የፖሊስ ኃይሉ አዋሳኝ የድንበር ክልሎችን ጥሶ በመግባት ነዋሪዎች ላይ ጥቃት መፈጸሙን የኦሮሚያ ክልላዊ መንግስት የኮሚኒኬሽን ኃላፊ አቶ አዲሱ አረጋ ለዶቼ ቬለ ገልጸው ነበር። እንደ አቶ አዲሱ ገለጻ ታጣቂው ኃይል ሁለቱ ክልሎች ካደረጉት ስምምነት ውጪ በቦረና ዞን በምትገኝ ቀበሌ የሶማሌ ክልልን ሰንደቅ ዓላማ አውለብልቧል። የልዩ ፖሊስ ኃይሉ ከሶማሌ ክልል ድንበር ባሻገር ብቻም ሳይሆን በክልሉ ውስጥም ከፍተኛ የሰብአዊ መብት ጥሰቶችን ለአመታት ሲፈጽም መቆየቱን ዓለም አቀፍ ተቋማት በየጊዜው ያወጧቸው ዘገባዎች ያመለክታሉ። ልዩ ፖሊስ እንደ ጎርጎሮሳዊው በሚያዝያ ሁለት ሺህ ሰባት የኦጋዴን ብሔራዊ ነፃ አውጪ ግንባር ታጣቂዎች በክልሉ የነዳጅ ዘይት ፍለጋ ላይ የተሰማሩ ቻይናውያንን አግተው ጥቃት ከፈጸሙ በኋላ የሶማሌ ክልልን ከታጣቂዎች ለመከላከል በሚል ሰበብ እንደተቋቋመ ነው የሚነገርለት። ልዩ ፖሊስ አያሌ ግድያ፣ የአስገድዶ መድፈርና የቁም ስቅል ወንጀሎችን በክልሉ ነዋሪዎች ላይ ፈጽመዋል ሲል ሁማን ራይትስ ዎች ባወጣው ሰፊ ሪፖርት አመልክቶ ነበር። የሰብአዊ መብት ድርጅቱ የምስራቅ አፍሪካ ከፍተኛ ተመራማሪ ፌሊክስ ሆርን እንደነገሩኝ ከሆነ እጅግ አሰቃቂ ተግባሮችን በነዋሪዎች ላይ መፈጸም የልዩ ፖሊስ ኃይሉ አንዱ ስልት ነው። የልዩ ፖሊስ አንዱ ስልት የሚመስለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ታጣቂዎች ጥቃት የፈጸሙበት ቦታ ላይ ያሉ የማህበረሰብ አባላትን ማሰቃየት ነው። ኦብነጎች በወታደራዊ ኃይሉ ላይ ጥቃት በፈጸሙ በሰዓታት ወይም በቀናት ውስጥ የልዩ ፖሊስ አባላት ወደ ነዋሪዎች መንደር በመሄድ ፍጹም ጭካኔ በተሞላበት ሁኔታ ሰዎችን የገደሉባቸው፣ በቤተሰቦቻቸው ፊት ቁም ስቅል ያሳዩባቸውና አስገድደው የደፈሩባቸው፣ እንደዚሁም ያሰሩባቸው በርካታ ክስተቶች በሰነድ አሰባስበን ይዘናል። ለታጣቂው ቡድን ምግብና ሌላ ድጋፍ ይሰጣሉ ተብለው የሚገመቱ ሰዎችን መግደል እንዲሁም ማሰቃየት የልዩ ፖሊስ ሁነኛ መቅጫ ስልት ነው። የክልሉ የጸጥታ ቢሮ ኃላፊ በነበሩበት ወቅት ልዩ ፖሊስን ያቋቋሙት አሁን የክልሉ ፕሬዚዳንት ሆኖ በማገልገል ላይ የሚገኙት አቶ አብዲ መሐመድ ዑመር ናቸው። አቶ አብዲ መሐመድ እንደ ጎርጎሮሳዩ 2010 የክልሉ ፕሬዝዳንት ሆኖ ብቅ ሲሉም ልዩ ፖሊስን የመምራት ሥልጣናቸው ስልጣናቸው አብሯቸው አሁን ድረስ ዘልቋል። የክልሉን መንግስት ይነቅፋል ወይም አይደግፍም ተብሎ የሚታመን የክልሉ ዜጋ ሁሉ የልዩ ፖሊስ ኢላማ ውስጥ ይገባል። እንደ መብት ተሟጋች ተቋማቱ ሪፖርት፣ የኢትዮጵያ መንግስትም ይህ ነው የሚባል ምላሽም ሆነ እርምጃ በጉዳዩ ላይ ሲወስድ አልታየም። It's been quite quite clear that the Ethiopian government is quite silent about the Liyu police abuses. የኢትዮጵያ መንግስት ስለ ልዩ ፖሊስም ሆነ በሶማሌ ክልል ስለሚፈጸመው ዘግናኝ ድርጊት ዝምታን መርጧል። በክልሉ ስለሚፈጸመው የመብት ጥሰት ዓለም አቀፍ መገናኛ ብዙሃንም ሆኑ የአገር ውስጥ ሚዲያዎች የሰጡት ትኩረት እጅግ አናሳ ነው። ኦብነግ ለአመታት ከኢትዮጵያ መከላከያ ሰራዊት ጋር ነበር ሲዋጋ የቆየው። በ2008 ኦብነግ በክልሉ ተቀባይነቱ እየጨመረ ሲሄድ መንግስት ኃላፊነቱን ለክልሉ መንግስት በመስጠት ከራሳቸው የጎሳ አባላት ጋር እንዲዋጉ ነው ያደረገው። ይህ ደግሞ በብዙ መልኩ ለመንግስት ውጤት አምጥቶለታል። የኦብነግም አቅም ተመናምኗል። በአጠቃላይ ሁኔታው የመንግስትን ፍላጎት ያስጠበቀ ስለሆነ የመንግስትን ምላሽ ዝምታ ሆኗል። ልዩ ፖሊስ ከ10 ሺህ እስከ 15 ሺህ የሚጠጉ ልዩ ታጣቂ አባላት እንዳሉት ሪፖርቶች ቢያመለክቱም አንዳንድ ዘገባዎች ቁጥሩን እስከ 42000 ያደርሱታል። በክልሉ የሚፈጸመውን የሰብአዊ መብት ጥሰት ለመመርመር ዓለም አቀፍ ተቋማት ወደ ክልሉ ለመግባት ተደጋጋሚ ጥያቄ ቢያቀርቡም በፌዴራልና በክልሉ መንግስት አዎንታዊ ምላሽ ሳይሰጣቸው ቆይቷል። ለዶቼ ቬሌ ሬዲዮ ለጠናክረው ዘገባ አክመል ነጋሽ ቶሮንቶ